መዝሙር መቶ አስራ አምስት አመንኩ በዘነበብኩ ወአንሰ ብዙሃ አመንኩ አንሰ እብዬ እምግእዝየ ኩሉ ሰብ ሐሳዊ ውእቱ ምንተኑ አአስዮ ለእግዚኣብሔር በእንተ ኩሉ ዘገብረ ሊተ ጽዋኣ ህይወት እትሜጦ ወስመ እግዚኣብሔር እጼውእ ክቡር ሞቱ ለጻድቅ በቅድመ እግዚኣብሔር اغزي او انا غبرك غبرك ولد امك تلك وصبرك مواقعهتي لك سو ما صايته سبات و اره بصاتي لاغزيابيهر بقمه كله حزب باصده بيت اغزيابيهر وبماكلكي يرسالين